SBS Radio. ከSBS Radio ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኮም sbs.com.au/amharic ይጎብኙ። ቀሲስ አስተርየ ጽጌ በካንሳስ የደብረ ሳህል መድኃኔዓለም ቤተ ክርስቲያን ካህን። በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግሮች ገጥመዋት ይገኛሉ። ዋነኛ የሚባሉት ችግሮቿ ምንድን ናቸው? መንስኤዎቹስ ከየት የመነጩ ናቸው? በመጀመሪያ ወደዚህ ከመግባታችን በፊት በእግዚአብሔር ስም እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አምላካችን ሆይ በቤተ መቅደስ አሐዱ አብ አሐዱ ወልድ አሐዱ ቤቱ መንፈስ ቅዱስ ብለን አንድ አምላክ ፈጣሪ ብለን የምናመልከው እንደገና በቅን ማየ ህብ ሆ ዱ ዘሳረረ ሁሉ አለ ዓለምን የፈጠርክ ዓለምን ያዘጋጀህ አንድ አምላክ እያልን የምናመሰግነው ለዚች ዕለት ለዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። እንግዲህ ከዚህ በኋላ ወደ ጥያቄው ስንሄድ ቤተክርስቲያናችን ብዙ ነገሮችን ሰጥታናለች። ብዙ ቅርሶችንም አበርክታናለች። በብዙ መከራ በብዙ ስቃይ እያቋረጠች ጊዜ ደርሳለች። አሁን የደረስንበት ችግር ሲጠራቀም የመጣ ነው። ይህንን ችግር አባቶቻችን በብዙ ስልት በብዙ ጎዳና በብዙ ጥበብ ከዓለም በተለየ መንገድ እያቋረጡት እስከኛ ድረስ ደርሰዋል። አሁን በዘመን መለወጫ አሳፍ ላይ ነው ያለ ነው። በዚህ ወቅት እንኳን በሰላም አደረሳችሁ እንባባላለን። ግን ይህ የተለምዶ አነጋገር ቤተ ክርስቲያናችን ይህንን አትቀበለውም። በዚህ ወቅት ይህን በመሰለ ጊዜ ለምን እንኳን እና ሰላም ማውጣት አለባቸው? ከዚህ ይህ አመት የመከራ የጭንቅ የችግር ስለሆነ እንኳን በሰላም አደረሳችሁ ብለን ልንጠያየቅ አንችልም። ምንም የሚገባል እንዴት ደረሳችሁ፣ እንዴት የ የመከራ ዘመን አቋረጣችሁት ነው እንጂ እንኳን በሰላም አደረሳችሁ ካል ምንም ነገር እንዳልነበረ በሰላም እንዳቋረጥ ነው የምንመኘው ነገር ሁሉ እንዳለፈና የምንመኘው ነገር ሁሉ እንዳጸጸፈን የሚጠይቅ ነገር ነው። እንኳን በሰላም አደረሳችሁ የምንለው በሰላም በደስታ በሐሴት ያቋረጥነው ዘመን ነው፣ እና አሁን ወዳልጠበቅነው ዘመን ስንሻገር ያንን የደስታውን የፍሰሃውን እንኳን ብለን የምንመኘውን ይዘን መሻገራችንን የሚያሳይ ነው። አሁን ያለነው ግን እንደዚህ አይደለም። ስለዚህ እንዴት ደረሳችሁ? አሁን በዚህ በወቅቱ ያለው ዋነኛው ቤተ ክርስቲያኒቱን ገጥሟት ያሉት አበይት ችግሮች ምንድናቸው? መንስኤዎቹስ ከየት የመጡ ናቸው? የሚለው ላይ በአሁኑ ወቅት ደጋግመን የሰማነው ነገር አለ። በዚህ ዘመን በዚህ በሀያ ሰባቱ በሀያ ስምንቱ ዘመን የተከሰተው ችግር ቤተ ክርስቲያኒቱ በሙሉ ሽባ ሆነች። በጠቅላላ የነበረውን ሁሉ ስርዓቱን ሁሉ መጠቀም አልቻልንም። ይልቁንም አራሚ እያል ከሄደው መንግስት ጋራ ከሚጓዘው መንግስት ጋር ተስማማ። ስለታሰረው መቆሁን አቆም ስለተበደለው መቆሁን አቆም። አሁን ይህ ነገር እየከፋ ሄደ። አብያተ ክርስቲያናት ተቃጠሉ። ህዝበ ክርስቲያን ታረዘ። በየ ቦታው ጩኸት በዛ። እንደገና ደግሞ ከያጫው ሁሉ ይሄ የሚያሰራ ነገር ሆነ። በዚህ ላይ የሚያሳዝነው ነገር በቤተ ክርስቲያኒቱ ውስጥ ያሉ ሰዎች ይሄ ወቅት ይሄ ወቅት ከውጭም ከውጭም ቤተ ክርስቲያኒቱ እንደተከበበች እየታወቀ በቤተ ክርስቲያኒቱ ላይ እሳትም እየነደደ እየታወቀ ቋንቋ አንስተው በኦሮሞ አካባቢ ይሄ ነገር ይፈጠር የሚል ይሄ እንግዲህ ይህንን ያነሱ ሰዎች በእሳት ላይ ደጌ እንደመጨመር ያለ ነገር ነው። እንዲያውም አንዳንድ ሰዎች ጥያቄው ተገቢ ነው ሲሉ እንሰማለሁ። እኔ ግን ተገቢ አይደለም እላለሁ። ምክንያቱም በውጭ ያላችሁ ሰዎች ጥያቄው ተገቢ ነው ብለን ብንል የቋንቋ ብቻ በመሆኑ ሰው ሁሉ በሀውልት መለኮቹ እያል የሚያደግ ነው። ቋንቋ በጠቅላላ የህብረተሰብ ሀብት ነው። አንድም ቋንቋ የሚነቀፍ የለም። በየቋንቋው ቤተክርስቲያኗ ማስተማር አለባት። ነገር ግን ይህ ጥያቄ የተነሳው ጊዜ ጠብቆ አድፍጦ ቤተ ክርስቲያኒቷን እያቃጠለ እየበደለ ህዝቡን እያሰቃየ ከመጣ ጋራ ይህን ወቅት ጠብቀው የተነሱ ሁሉ ትክክል ናቸው፣ ጥያቄውን ተገቢ ነው ብዬ ለማለት አልችልም። ምክንያቱም ቤተ ክርስቲያኒቱ በኦሮሞኛ ቋንቋ አገልግሎት እንዲጀመር ቀደም ብላ ፕሮግራም እንዳዘጋጀሽ ማህበረሰብ ሳይንም ሌሎችም ሰዎች እየተናገሩ ናቸው። ታዲያ እንግዲህ ይህንን እንቅስቃሴ የፈጠረው ሰው እዚያ ውስጥ አለ፣ እዚያ ውስጥ ነበረ። ይሄ ነገር እንደተካሄደ ግን ይሄ መከራ ይሄ ጭንቅ ይሄ ችግር ይሄ እሳት ሲነሳ አብሮ ተደርቦ ይህንን በዚህ ወቅት ማንሳት ፀር ቤተ ክርስቲያን ነው፣ መወገዝም ያለበት ነው ብዬ አምናለሁ። የኢትዮጵያ ቤተ ክርስቲያን አማን ቢሆን እንኳን ሲኖዶሱ አቁም እያለው ህዝበ ክርስቲያን እየተንጫጫ በእምነታችን አንዲት እሞሃይ አንዲት እናት አንድ ችግር ተነስቶ በስላሴ በእግዚአብሔር አቁም ካለች ነፍጠኛውም ለመጋደል ነፍ ይዞ የተነሳውን ጠበንጃውን ያቆማል። አሁን ሲወገሱም አቁም እያለ ህብረተሰቡ የተንጫጫ አላቆምም ብሎ የሚሄድ ግለሰብ ቤተ ክርስቲያንቷን ያውቃታል ማለት አልችልም። ስለዚህ የችግሩ ሁሉ መነሻ ይሄ ነው። እንግዲህ አሁን ሰሞኑን የተነሳው ጫጫ ነው። ቤተክርስቲያናችን ህግ በቤተክርስቲያን አንድ ሰው አቁም ካለ ማቆም አለበት። ይሄ የሚያሳየው ምንድን ነው? አሁን በቤተ ክርስቲያን ውስጥ ያለው አስተዳደራዊ ወይም የእዝ ተዋረዱ ከበሬታ ላያገኝ የቻለበት ምክንያት ከምን የመነጨ ነው ይላሉ። የቅዱስ ሲኖዶሱ ትእዛዝ ከበሬታ እንዳያገኝ የሆነበት ምክንያት መንስኤው ምንድን ነው? ማኖት አባቶች ላለፉት ሀያ ስምንት ዓመታት ስትተቹ እንደነበረበት ፖለቲከኛም እየሆኑ ጎሰኛም እየሆኑ ስለሆነ በጎሳ ዘርፍ ቆመዋል፣ ለባለስልጣኖች አዳሪ ሆነዋል የሚባሉ ነገሮች ያ የፖለቲካ አቋም ይዞ በሃይማኖት ስም ያለ እንቅስቃሴ አለ ማለት ይቻላል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ አዎ ይህ ልክ ነው ፖለቲካን ካነሳን ዘንድ ፖለቲካን በሁለት መንገድ ነው ቤተ ክርስቲያን ፊ የምታየው አንደኛው ፖለቲካ የሰይጣን ነው ሰይጣን አዳምና ሔዋንን ከገነት እንዴት እንዳስኮበለላቸው እንዴት እንዲወርቁ እንዳደረጋቸው በለስን እንዴት እንደተጠቀመ እባብን እንዴት እንደተጠቀመ እናያለን ስለዚህ ሰው ጎጂ የሆነ ሁሉ ፖለቲካ ህብረተሰቡን የሚያቃውስ ኑሮውን የሚያፋልስ፣ እስፈሱ የሚያጋድል፣ የሚያንጫጫ፣ የሚያጣላ ፖለቲካ የሰይጣን ነው። የክርስቶስ ፖለቲካ ግን በባህርያችን ገባ፣ በሰውነታችን ገባ፣ እኛን ያድነን ዘንድ በአጭር ቁመት በጠባብ ደረት ተወስኖ የእኛን አካል ለብሶ መጣ። የወደቀውን የተዋረደውን የተሰቃየውን መንጸፈ ላይ የወደቀውን ያነሳ ዘንድ መጣ። ጥሩ ፖለቲካ የክርስቶስ ነው። መጥፎ ፖለቲካ የሰይጣን ነው። ፖለቲካ በመሬት ላይ ነው ያለው፣ ገዳሙን ሁሉ ይዳስታል። ያለ ፖለቲካ አለም የለችም። ጥሩ ፖለቲከኞችን በክርስቶስ እንመስላቸዋለን። ክርስቶስ ሰውነታችንን ታጥቆ እንዳገለገለን፣ በእኛ መካከል እንደገባ፣ እኩል ለሁሉም እጁን እንደዘረጋ፣ ፖለቲከኞችም እጃቸውን ዘርግተው ወደ ህብረተሰቡ እኩል መቅረብ አለባቸውም። ፖለቲከኞችን በአሳላፊ በጥሩ አሳላፊ ቤተ ቤተክርስቲያን ትመስላቸዋለች። ጥሩ አሳላፊ የድግሱ ባለቤት ድግሱን ይደግሳል። በበርሜልም ሆነ በጋን ጠላውን ይሾላል። ድግሱ ካዘጋጀ በኋላ ለጥሩ አሳላፊ ይሰጣል። የአሳላፊ ታስቆ አደግ አደግድጎ በጎደለበት ቦታ ሁሉ ማሰንተን ነው። ጠላውንም ምንም ምግቡንም ሁሉ እያየ እየቃኘ እኩል ማሳለፍ አለበት። ፖለቲከኞች የአባህር ይጠበቅባቸዋል። የቤተክርስቲያን ፖለቲከኞችን ሊቀጠበብ ብላ ነው የምትጠራቸው። ፖለቲካ የግሪክ ቋንቋ ነው። ይህ ፖለቲከኞች የሀይነቱ ባህር ይጠበቅባቸዋል። ግን ናቸው ወይ? እስካሁን ያየነው እንደዚያ ነው ወይ? አይደለም። መንደራቸውን እንኳን አልጠቀሙ። አሳልፈው ለጠብ ጋረዱት እሳት ውስጥ ቤተክርስቲያን ቷል ሕዝቡንም ጣሉት። ፖለቲካው ለራሳቸው ስሜት ተጠቀሙበት። መልካም አሳላፊ ሳይሆኑ ሆዳ ማሳላፊዎች ሆኑ። ብቻቸውን በሉት እንዲያስተናግዱ እግዚአብሔር የፈጠረውን ፍጥረት ነው እንግዲህ ሳሩን፣ ቅጠሉን መሬት ያፈራውን ነው እንግዲህ እንዲያስተናግዱ እ እንዲያስተነትሩ እንዲያካፍሩ፣ የሚሰየሙት እነዚህ ሰዎች ግን ለራሳቸው ብቻ ምናልባት ለመንደራቸው ትርፍ ፍርፋሪ የሚሰጡ ይሆናል። ይሄ ሲጓደል ቤተክርስቲያን ዝም አለች፣ መጽሀል ቻለችም። ዝምታዋ ከምን የመነጨ ነው? ቸው ዓለምን የናቁ ለእግዚአብሔር ያደሩ አባቶች ምድራዊውን ፖለቲከኞች የፈሩት ከእግዚአብሔር ይልቅ? ለምንድን ነው ይህ ጠባይ? ይሄ ባህሪ ከነ ዮሐንስ አፈወርቅ የእነሱን ፖዚሽን የእነሱን ተልእኮ አረሳ ነው ማለት ነው። አሁን ወደ ዮሐንስ አፈወርቅ ለምሳሌ እሱን ብንጠቅሰው ይገልጸዋል። ዮሐንስ አፈወርቅ በራሰኛው ወሳሌ ዘመን የተነሳ እንደ ሮል ሞዴል የምንጠቀምበት አባት ነው ከሊቃውንቱ ከቤተ ክርስቲያን ምስክሮች አንዱ ነው። ከሐዋርያት በኋላ የተነሳው በዘመኑ ህብረተሰቡ ተሰቃየ። ልክ እንዲህ ያለ እኛ ጋር እንደመጣ ያለ መንግስት አሰቃየሁኝ ነው የአንጾች ያን ህዝብ። በዚህ ምክንያት እሱ ሲንቀሳቀስ እና ውግስን ከመንግስት ጋር አቆመው እሱን መፋለም ጀመሩ፣ አሰቃዩት። እሱ ምን ወ ተናገረ ወእነት ሰይቸክዝ ለመፍቅለ ስጋሁ አልወዘ ይቀን ወይዛ ፈርሆ እለይ ከቡ መይተ ኩሉ ወጉድ እምኩሉ እያለ ተናገ። ይህም ማለት በትክክል የሚቆም ካህን አገልጋይ ለፈቃደ ስጋው አይገዛም። እሚያግዛውም ነገር የለም እሚያግዘውም ነገር የለም። እሚያሰራውም ነገር የለም። እንዲያውም እሱ ይሰራል። ወግዝም ኩሉ ማለት ከሁሉም ነፃ ነው። ጨርቄን ማቄን፣ ልጄን፣ ቤተሰቤን፣ ስጋዬን ወይም ዘመዴን አይልም በጠቅላላ ለቴሌኮም ይቆማል፣ ይላል። ያ የጎደለ ይመስለኛል። ቀጠለና ምን ይላል አውግስቲን ሲታገለው አውግስቲን ከመንግስት ጋር ቆሞ አሁንም እንደነዚህ ያሉ አንድ መተኞች አሉ። ከመንግስት ጋር ቆመው ሁልጊዜ ወቅቱን እያዩ እየተሽለኮለኩ የሚሄዱ ይህን ብንናገር መንግስት ወይም ድርጅት ወይም ይሄ ነገር ይቀርብናል የሚው አሉ። አሁንም አሉ፣ ወደፊት ይቀጥላሉ፣ ድሮም ነበሩ።

በነገራችን ላይ ዮሐንስ አፈወርቅ የተባለበት ምክንያት በአንጦኪያ የነበሩትን ሰዎች ቅድም ያልኩትን ነጻ ከወጣ ካስተካከለ በኋላ ሕዝቡ ምናለው አፈወርቅ የሚል ቅጽ ሰጠው። ቤተ ቤተክርስቲያኒቱ ይህን ይዛ ነው እስከ ቅርብ ጊዜ ድረስ የተጓዘችው። ይህን ስርአት ነው ያችን አገር ኢትዮጵያን አጥርም መከታም ሆኖ ከውጭም ከውስጥም ሲታደጋት የኖረ። አሁን ግን ከውጭም ችግር መጣ። የውጭ ፊሎሶፊ ነው አሁን የመጣው በጠቅላላ አሁን እንደምናየው፣ ወዝ ላይ ሆኖ አንድ ሰው ትግሬውንና አማራውን እያቋረጠ ሌላውን ወደ ኩሽ እያዘ እየለየው መጣ፣ እየሰነጠቀው መጣ። በሲያንቱ ሌሎቹም ሁሉ ሲዛሞ ላይ፣ ሌላ ቦታ ላይ እየቆሙ የሚናገሩ ህብረተሰቡን የሚከፋፍል ነገር ነው። አሁን እንዳነሱት ቤተ ክርስቲያኒቱ ገጥሟት ካሉት ወቅታዊ ችግሮች አንደኛው ከአወቃቀሩ፣ ሁለተኛም ከዚህ ከቋንቋና የጎሳው ፖለቲካው ራሷን ለማጽዳትና ሃይማኖታዊ ተግባሯን ለመተግበር ምን ማድረግ አለባት ይላሉ። በተለይ የቅዱስ ሲኖዶስ አመራር ምን ሊያደርግ ይገባል? በእርግጥ ሰሞኑን ቅዱስ ሲኖዶሱ የገጥሟት ያለውን ችግሮች ለመፍታት የመሪ እቅድ አመራርና ተግባራ አብይ ኮሚቴ የሚል አቋቁመዋል። ይህ ኮሚቴ ምን አይነት ተግባራቶችን ነው ሊተገብር የሚገባው? በእርሶ በኩል መፍትሄ የሚሏቸው አማራጭ ምክረ ሀሳቦች ቢኖሩ ምን ይሆናሉ? እና እንግዲህ ቤተ ክርስቲያኒቱ የአዲስ መመሪያ ማውጣት አይገባትምም አይችልም። አለ የኖረ የነበረ ቁጭ አድርገዋለች፣ ለዘመናት ስትሄድበት፣ መፍትሄውም እዚያ ላይ ነው ያለው። ቅዱስ ጳውሎስ አኮ ባህቲቶ አለ እግዚአብሔር ዋዓዲ ነፍስ ነይ። እንግዲህ ይሄ ጉባኤ የእግዚአብሔርን ቃል ብቻ አይደለም ማስተማሪያ አለብን። ያን አይደለም አስፈላጊ ከሆነ በእንደዚህ ያለ ቀውጢ ጊዜ ምእመናን ሲታረዱ፣ ቤተ ክርስቲያን ሲቃጠል ቃለ እግዚአብሔር መስበክ አይደለም በተግባር ገብተን መቃጠል አለብን። ከህዝብ በፊት እኛ መሰዋት አለብን ብለው መሻገር አለባቸው። የግብፁ ፓትሪያርክ ሺኖዳ ያደረጉት ይህንን ነው። አንድ ሰው አንድ ሰው ሲበደል ቆመው ዝም ብሎ አይመለከቱ እንዲያውም ጵጵስናው እኮ ወደኛ እንዲመጣ የተደረገው በጣሊያን ጊዜ ህዝቡ ሲቃጠል ቤተክርስቲያኑ ስትቃጠል እና አቡነ ጴጥሮስ እና አቡነ ሳሎስ ሊቃውንቱ ሁሉ ሲታገሉ የግብፁ ጳጳስ ቄርሎስ የሚባሉት ሸሽተው ሮም ሄዱ። ከሮም በኋላ ወደ ግብፅ ሄዱ። በዚህ ምክንያት በወቅቱ የነበሩ አባቶቻችን አሀ እብስና ባዕድ ስለሆነ ከውጭ የሚመጣ ስለሆነ ከእንግዲህ ወዲህ ከውጭ የሚመጣ ጳጳስ አንፈልግም። ከህዝቡ ቀድሞ የሚሞት የህዝቡን መከራ የሚካፈል፣ ቋንቋውንም የሚሰ- በስሜቱ ልክ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም የእኛን ሥጋ የእኛ ባህሪ ለብሶ እንዳዳነን ከህብረተሰባችን መካከል ብቻ መሆን አለበት። አባቴ እንዳይሸሽ እንዳያፈገፍግ አስቀድሞ ከህዝቡ ጋር ከህዝቡ በፊት አንድ ሰው ከመጎዳቱ በፊት እንዲጮህ ሻማውን ሰልጉ ሁሉም ነገር እንዲያከናውን የእኛ ሰው መሆን አለበት ብለው ወሰኑ። በዚያ ምክንያት ነው ጵጵስና የዛሬ ሀምሳ አመት ወደ ኢትዮጵያ የገባው። ግን ያ ነው ወይ አሁን እየተደረገ ያለው? ስለዚህ ልክ አባቶቻችን ጵጵስና ወደ ግብፅ እንዲመጣ የተመኙት ምኞት መፈጸም አለበት። አለበለዚያ ግን እንደ ቄርሎስ በእርግ መሄድ ነው ማለት ነው። እንዲያውም እዚ ሀገር ውስጥ እያሉ ህዝቡ እየተቃጠለ እየሰሙ ሚያዝያ አራት ኢትዮጵያ ነበር እና የተቋማት ተማሪዎች የቅዱስ ጳውሎስ የስላሴ ተማሪዎች ሰላማዊ ሰልፍ አድርገው በጳጳሳቱ ላይ በሲኖዶሱ ላይ ይቆሁ ነበር። ቤተ ቤተክርስቲያን እየተቃጠለች ነው፣ አረባካቹ ተነሱ፣ አረባካቹ አታንቀላፉ ተንቀሳቅሱ ብለው ተማሪዎቹ ይጮኹ ነበር። እኔ እዚያ ነበርኩኝ። እንግዲህ የተማሪዎቹ ጮኸት ተማሪዎቹ ከጮ በፊት ጮኸቱ ከአባቶች መምጣት አለበት። አሁን እንግዲህ አብይ ጉባኤ የሚባለው ይህን ነው እንግዲህ ማድረግ አለበት። አሁን እግዚአብሔር ይመስገን ማህበረ ቅዱሳን ወጣቶች ተንቀሳቅሰው ይህንን መስከረም አራት የሚባለውን ነገር ጥሪ አድርገዋል። አስፈላጊ ቢሆን ለቅዱስ ጳውሎስ ቅዳሴ ብቻ አይደለም ማለት ብቻ አይደለም መዝሙር ብቻ አይደለም። ወንጀል ማየት አስፈላጊ ከሆነ ባስ በሚያስፈልግበት ወቅት ዋዕድነት ነይ ስጋችን የሚቃጠል አጥንታችን የሚከስከስ ደማችን የሚፍሰስ ከህብረተሰባችን በፊት አንድ ሰው ሲቃጠል አንድ ቤተ ክርስቲያን ሲቃጠል ከማየት እኛ እንቃጠል ብለው በዚህ ስምስት መዘጋጀት አለባቸው። እዚህ ይህን ኃላፊነት መውሰድ ነው። ይህንንም ደግሞ ቤተክርስቲያን አስቀምጠዋለች። ሐዋርያት አድርገውታል፣ ሊቃውንት አድርገውታል፣ አባቶቻችን አድርገውታል። ምንም አዲስ ነገር የለም። የስጋ ነገር ካልጎተተን በቀር፣ የኑሮ ነገር የቅንጦት ነገር ካልጎተተን በቀር ይህም ባደርግ ይሄ ይመጣብኛል፣ ወይም መንግስት ያስረኛል፣ ወይም መንግስት ይደበድበኛል፣ ወይም ጥቅሜ ይቀራል የሚል ነገር ካልመጣ በቀር ስርዓቱ ቁጭ ያለ ነገር ነው። በዚህ ነው አገሪቷ ስትጠበቅ የኖረችው። ይሄ ነገር መታደስ አለበት። ሲኖዶሱ ይህንን መመሪያ አድርጎ መንቀሳቀስ አለበት። ሁለት ሺ አስራ አንድ ወደ ሁለት ሺ አስራ ሁለት ሺ ያግረናል አዲስ አመት ላይ ነው ያለው። በጥቅሉ ያለፈውን አመት የቤተ ክርስቲያናቷን እንቅስቃሴ በምን መልኩ ያዩታል? ኦርቶዶክስ ቤተ ክርስቲያን በውጭና በሀገር ውስጥ የነበሩት ሲኖዶስ አንድ ላይ መዋሃድስ ለቤተ ክርስቲያኒቱ ያስገኛቸው ፋይዳዎች ምንድን ናቸው? ለወደፊቱስ በምን መልኩ ወደፊት መግፋት ይኖርባታል? ቤተ ክርስቲያኒቷ ምእመናናን አንድ ላይ አጠን ክራ ወደፊት እንድትሄድ ለማድረግ በአሁኑ ወቅት እንደሚያውቁት ከተለያዩ የክርስትና እምነቶች እንደዚሁም በእስልምናም እምነት ያሉ ኢትዮጵያ ውስጥ በርካታ ተፎካካሪዎች ያሉ እንደዚሁ የተለያዩ ወገኖችን በተለያየ እምነት እየሳቡ ያሉ ይሄ ለጥንታዊቷ ኢትዮጵያ ኦርቶዶክስ ቤተ ክርስቲያንስ ምን ማለት ነው? የራሷን ምእመናን አብዝታ ቤተ ክርስቲያኗን አጽንታ ለመቀጠል ምን ማድረግ አለባት? የሚል አታያለ ሁለቱ ሲኖዶች መታረቁ ጥሩ ነው፣ በጣም ጥሩ ነው፣ ይጠቅማል ይጠቅማልም ነገር ግን ከተዋሃደ በኋላ የሩቅና የቅርብና ፕላን እቅድ አውጥቶ የምንሰማው ነገር የለም፣ ምንም ነገር የለም። እንግዲህ የምታረቁ ጉዳይ ኃይል አስተባብሮ የተበተኑትን የቤተክርስቲያን ልጆች ህዝበ ክርስቲያኑን አንድ ላይ አስተባብሮ በውጭም ያለው በውስጥም ያለው ህብረተሰቡንም በአንድ አካል አዋቅሮ የተበተነውን ህዝብ ሰብስቦ ለማንቀሳቀስ ነበር። ይህ አልታየም፣ ይህ አልተደረገም። ስለዚህ አሁን የሚደረገው ሰርገኛ መጣ በርበሬ ቀንጥሶ ሆነ። በጠቅላላ የዓመት ሙሉ ከታረቁ የማመታቸው ነው። እንዲያውም መታረቁ አፈዘዘን በጠቅላላ። አቡነ መልቀት ሄደቅ በነበሩ ጊዜ ድምፅ ያሰሙ ነበር፣ ይቃወሙ ነበር። እርቁ ከተፈጸመ በኋላ ሽባ ሆነ በጠቅላላ። የለም ሞቷል፣ የለም ማለት ይቻላል። እንዲያውም ብዙ ወቀሳ አለ፣ ብዙ ትችትም አለ። እኔ እዚያ በሰነበትኩበት ጊዜ ብዙ ትችቶች አስከትሏል። የተጠበቀው ነገር እንዳልሆነ የውጩም የውስጡም ህዝብ እያዘነ ነው ያለው። የበለጠ መንቀሳቀስ ሲገባ፣ መስራት ሲገባ ምንም የተደረገ ነገር የለም እያለ ህዝቡም ያዝናል፣ እኔም አዝናለሁ። የሰማሁት ይሄ ነው። ይህ የሆነው ለምንድን ነው ይላሉ። እንግዲህ ይህ የሆነው ከራስ ፍላጎቹ አንጻር ይመስለኛል። የራስ ፍላጎት ነው። አለበለያ ግን ፍጹም እምነት ቆራጥነት ቢኖር ይሄ አይከሰትም። ቅድም ቅድም ዮሐንስ አፈወርቅ የተናገሩ ነገር ነው። ከእነ አውግስቲን ጋር በሰፋ ለመበት ጊዜ ምንም ምክንያትም አያስፈልግም። የኢትዮጵያን ቤተ ቤተክርስቲያን የምትለውን ወደ መስመሩ አስይዞ ነገረ መለኮቱን አቃንቶ የተበላሸውን ሁሉ አስተካክሎ ለሚሄድ ምንም የሚያግድ አልነበረም። ምክንያቱም መንግስት ታረቁ ብሏል። ችግሩ ታረቁ ሲል የምንታረቅ ተጣሉ ሲል የምንጣላ ሆነ የተገኘ ነው። መንግስት ታረቁ ቢለን እንታረቅ ብለን ፈንጥቀን መምጣት የምንችል ሰው እንዳልነበርን ታይቷል። አሁን መንግስት ራሱ ገስጹን፣ አስተምሩን፣ ንገሩም እያለ ነው። እንግዲህ የጠቅላይ ሚኒስትሩ የሚያሉት እንኳን ገስጸን እንኳን አስተምረን ራሳችን መች መስመር ያሉ ራሳችን ተንፈሰፈስ ወደቅን አልቻልንም። ነገር ግን አሁን ጥሩ እንቅስቃሴ ተጀምሯል። አሁን ግን ሁሉም ከተኛበት መንቀስ አለበት። ቤተ ክርስቲያኒቱ በአራቱ ማዕዘን እንደተከበበች የሞቱትም ያሉትም በመንግስቱ ዙር ያሉትም እየተናገሩ ናቸው። ሁሉም እየተናገረው ነው ያለ አዳ እንግዲህ ለዚህ ማን ነው መንቀሳቀስ ያለበት? ህብረተሰቡ ወደፊት መሄድ የሚችለው እናት ናቸው ተናግረዋል። አሁንም እንዲው ከመጽሐፉ ምን ይላል? ኦ ኩልክሙ ማህይም እለት መስሉ ከክልተ ብሩሃን እበይለክሙ ሶበት ባቡ ምስተከም ካበ መርአው ለክርስቶስ እበይለክሙ ሷባት ርአዩ ወለግዚክሙ ይቀንት ወይ አንሶሱ ምትሌ ክህሙ ወይም የጽወክሙ ዘዘዚያው ሀብታት እያለ ቅዳሴው ይነግረናል። ምክንያቱም ይህንን የሚልበት ምክንያት እናንተ ክርስቲያኖች ለክርስቲያኖች ነው የምናገረው፣ በሰማይ እንደተሰራጩ ከዋክብት ተበታት ነው እንዳሉ ከዋክብት የምትፈልቁ የምትታዩ በሩቅ ክርስቶስ ታጥቆ ስጋችሁን ባህርያችሁን ታጥቆ እያስተነተነ እንዳዳናችሁ ሁሉ እናንተም ተነሱ፣ ታጠቁ እና ወደ ተጠራችሁ ጥሪ ግቡ፣ እምነታችሁን ክርስትናችሁን ጠብቁ እያለ ነው ቅዳሴ የሚነግረን። ምእመናን እዚህ ላይ መድረስ የሚችሉት አሁን አብይ ጉባኤው አንተ እንዳልከው መንቀሳቀስ ሲችል ነው። እንደገና ደግሞ ዲያቆናት ምን የሚናገሩ ነገራት ኦ ዲያቆናት ማቶቶ ቤተክርስቲያን ወላይ ካኒ ሀምስ የሆሙስ የጥቅምያሉ ተኩላ ምስለ በግ ምን ይላል? እናንተ ዲያቆናት ይላል፣ እናንተ ዲያቆናት የቤተ ክርስቲያን መብራቶች ተኩላ ከበግ ጋራ፣ ጭላት ከርግብ ጋራ፣ እንክዳድ ከስንዴ ጋራ ተቀላቅሎ ቤተ ክርስቲያን በህዝበ ክርስቲያኑ መካከል እንዳይገባ ተጠንቀቁ። ምንሁም ውስጥ ሙስጃስከ እነዚህን አጥሯቸው ዲያቆናት ሲል የአምስት ዓመት የስድስት ዓመት የአስር ዓመት የአስራ ሁለት ዓመት ጠዋት ይዘው የሚቀድሱትን አይደለም። በአርባ ቀን በሰማንያ ቀን የተጠመቀውን ማስተዋል ማየት የሚችል ቤቱን ማስተዳደር የሚችለው ሁሉ ክርስቲያን ነው የሚጠራው ስለዚህ እናንተ በአለም ዙሪያ ተበተናችሁ ሆን ልክ እንደ ሰማይ ከዋክብት በአለም ዙሪያ ተበተናችሁ ነው ያላችሁ ተዘጋጁ ተመሱ ቤተ ክርስቲያናችሁን እምነታችሁን ጠብቁ እናንተም ዲያቆናት አስተውሉ ተመልከቱ ንቁ ህዝቡን ምሩት አሁን እንግዲህ እነዚህ የጽዋ ማህበራት ማህበረ ቅምሳን ይህንን ኃላፊነት ለመወጣት ጥሪውን ያስተላለፉ ይመስለኛል። በዳግማው ያነሱት አንዱ ጥሩ አራያ የነበሩት የቅዱስ ዮሐንስ አፈወርቅን ታሪክ አንስተዋል። እሳቸውን ታላቅነትና ገድል፣ ለቤተ ክርስቲያነቱም ያበረከቱን ፋይዳዎች፣ በአሁኑ ወቅት በዚህ ዘመን ላይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ዮሐንስ አፈወርቅን እንደምን ማፍራት ትችላለች? ያንንስ ለማድረግ ግብራዊ በሆነ መንገድ ዝግጁነቱ አለ ወይ? ምን መደረግ አለበት? ያንንስ በቅርብ ጊዜ ማየት ይቻላል ወይ? ይቻላል። ያውም አንድ ነገር አሳወቅከኝ የዛሬ ስንት ዓመት ነው ናይሮቢ ያለሁ ዲዝሞንድ ቱቱ ለዓለም አብያተ ክርስቲያናት ስብሰባ እድል አግኝቼ አግኝቼ ያነጋገርኳቸው ተነጋገርን እና የሳውዝ አፍሪካ ሰዎች የኢትዮጵያን ቤተ ክርስቲያን እንዴት እንደሚያዋት አሻገው እንዴት እንደሚመኟት ለነጻነት ካህናቱ፣ ሊቃውንቱ ምን ያህል አዋቂዎች እንደነበሩ እንደ ምሳሌ ይጠቀሙባቸው እንደነበሩና በዚህ ዘመን ግን እኛ ካህናቱ እንደወደቅ ሲነግሩ ምናሉ እናንተ አሁን የኢትዮጵያ ካህናት በዚህ ዘመን ያላችሁ ሁለት ነገር አንድ ላይ እየጎረሳችሁ ተቸግራችኋል አሉ መንግስት የሚሰጣችሁን ዳቦ እና የእግዚአብሔርን ቃል ሁለቱን አንድ ላይ ጎረሳችሁት የእግዚአብሔርን ቃል እንናገራለን ስትሉ ከመንግስት የጎረሳችሁት ዳቦ ደረሳችሁ ላይ እየተንጠበጠበ ተቸግራችኋል እንደገና ደግሞ የመንግስትን ቃል እናገራለን ስ የእግዚአብሔር ቃል ልቋል የደምደረሳችሁ ላይ ቀረ ብለዋሉ። እንግዲህ ይሄ በዚህ ዘመን ያለን ካህናት አለም አይቶ አይቶ አይቶ ተስፋ ቆርጡብናል ህዝባችን ጭምር። እንግዲህ ሶሉሽኑ ምንድን ነው? እግዚአብሔር አንድ ነገር ያደርጋል። ከጳጳሳት ከቀሳዋ ብቻ አይደለም ቤተክርስቲያኒቱ የምትጠብቀው ቀዳሜ ሰማዕት የምንለው እስጢፋኖስ ሐዋርያት ተኝተው እያሉ ሐዋርያት መስዋዕትነት መክፈል ሲገባቸው መከራ ሲመጣ መጀመሪያ እስጢፋኖስ ነው ሄዶ የሞተው። ዲያቆን ነው፣ እሱ ነው የመራው። ከዚያ በኋላ የቤተ ክርስቲያናችን ገድሎችን ተአምሮችን ሁሉ ስናያቸው እነ ጊዮርጊስ እነ ፊቅጦር ሰማዕታት ሁሉ ካህናት አይደሉም፣ ምእመናን ናቸው። ይህ እንግዲህ ቤተ ክርስቲያኑ የሰጠችን ቅርስ ነው ማለት ነው። በባል ሀገር እኔ በታሪክ እንደሰማሁት አንዳንድ ደብር ላይ ቤተ ክርስቲያን ሲቃጠል በመቃብር ቤት ያሉ ሲሸሹ ከመንደር መካከል እግዚአብሔር የጠራው ከመይመን ማን መካከል በመንበር ውስጥ ገብቶ ጥላሱን እንደሚያደነጉም ታሪክ ተጽፏል። እንግዲህ እግዚአብሔር ጥሪ ያለው ምናልባት እነዚህ አሁን ይህንን ሰላማዊ ሰልፍ የጠሩት ዲያቆናት እነሱ ደና አንቀሳቅሰውታል። እዚያም ግቢ የሆኘ ቅድም እንዳልኳቸው ከተማሪዎች ነው እሳት የነደደው። በአንድ በኩል ቤተ ክርስቲያኖች የሰራችው በመዋቅም ባለመዋቅም እየተገበረ ነው ማለት ነው። እንዲህ ጳጳሳቱን ቢተኙ ዲያቆናቱ ሚመና መቀጠል አለበት። ለምን? እየነደደ ያለው ዲያቆኑ ሚመኑ ነው። እታች እሳቱ የሚደርሰው ጳጳሳቱ ጋር በኋላ ዘብይቶ ነው። ምናልባት አላቃጠላቸው አልፈጃቸውም ይሆናል። እንግዲህ እሳቱ እነሱ ጋር እስኪደርስ ድረስ ዝም የሚሉ ከሆነ ቤተክርስቲያን ውስጥ በቃ ጥላለቀች። ስለዚህ መፍትሄው ወደ መጽሐፍ ቅዱሱ መግባት አለብን። ዲያቆናት መንቀሳቀስ አለባቸው እንደጀመሩ ሚመናን መጡህ አለባቸው እንደጀመሩ። እነሱ እንኳን ቢተውት በዓለም የተሰራጨው ሁሉ ክርስቲያን ኃላፊነት አለብን። ጥሪው ተገቢ ነው። አዎ ተገቢ ነው። ያም ብቻ አይደለም። ጥሪው ተገቢ ነው ያሉ እስላም ወንድሞቻችን እነሸክ ካሊድ አብረን ስለ እስልምናው በጮሁ ጊዜ ጮህናል። አብረን ድምፃችን ይሰማችን ጮሆናል። አሁንም ከኛ ጋር እነሱ መጮህ አለባቸው። ምናልባት አሁን ቤተክርስቲያን የሚቃጠለው የተለየ አይዲኦሎጂ ያዘ ሊሆን ይችላል። ይሄ ሰላማዊ ጥሪ ወሁንም ሳሩንም ሰማይ ስሚ መሬት አድምጪ። አሁን ሳሩን ቅጠሉን ተፈጥሮ ሁሉ መንቀሳቀስ አለበትም። ይህንንም ማድረግ የሚችሉ እንደነ እስጢፋኖስ ያሉ ሰዎች መነሳት አለባቸው። ከላይ መጠበቅ አይገባም። መጽሐፉም አይልም፣ ትራዴሽኑም አይልም። ቅድም እንዳልኳችሁ ጻርቃን ሰማይታት ጳጳሳት አይደሉም፣ ካህናት አይደሉም፣ ያቆናት ናቸው። እነ ጊዮርጊስ ክህነት አልነበራቸውም። በሙሉ ሰማይታት የምንላቸው ክህነት አልነበራቸውም። ስለዚህ የኦርቶዶክስ እምነት በኢንፈለብሊቲ አናምንም። ፓፓው ስላለ ወይም ፓፓው ስላላለ የሚለው ነገር አይደለም። ትንሹም ትልቁም መጮህ አለበት። ይህ ወቅት ይህ ጊዜ ሁሉንም ያስተጋባ ሁሉንም የጠራ ድምፅ ይመስለኛል። ሰማይ ስሚ፣ መሬት አድምጪ፣ የምድር መሰረት መሰረቶች ህምዘምን ይላል ህምዛናዊ እነዚህ በሙሉ ተፈጥሮውን ሁሉ የሚጋብዝ የሚጠራ ነገር ነው። ፕራይም ሚኒስትሩ ማብረ ይሰለፍ። እውነት የሚያምንበት ከሆነ ሬተብሔሯ ማብረ ይሰለፉ መንገድ ነው መሄድ አለብን ህዝቡም ይህን ነው መስማት ያለበት ጊዜው ይህን ጠይቋል ወደንም አይደለም እዚህ ኮርነር ላይ ደርሳለች ቤተ ክርስቲያኒቷ ቀሲስ አስተራየ ጽጌ በካንሰስ የደብረ ሳህል መድኃኔዓለም ቤተ ክርስቲያን ካህን ስለ ቃለ ምልልሱ እናመሰግናለን እኔም አመሰግናለሁ በርቱ ቀንክሩ እግዚአብሔር ብርታቱ ይስጣችሁ የተሻለ ነገር ያሳየን እግዚአብሔር ከሁላችን ጋር ይሁን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ን ፌስቡክ ፎሎ አስ ን ትዊተር